መዝናኛ ጤና ስጥልን፣ የዝግጅታችን ተከታታዮች ያዳምጣችሁት በደቡብ ክልል ደቡብ ኦሞ ዞን ከሚገኙ 16 ብሔረሰቦች መካከል አንዱ በሆነው ባሪ ብሔረሰብ ቋንቋ ዲሽታጊነ በሚል በቅርቡ የተለቀቀውን አዲስ ዜማ ነበር። ዲሽታጊነ ባሪ ብሔረሰብ ዘንድ በጥሮር የሚከበር የዘመን መለወጫ በዓል ሲሆን በዓሉ የመረዳዳት የአንድነትና የእርቅ በዓልም ጭምር ነው። ድምፃዊ ይህንን በዓል በተመለከተ ሙዚቃ መስራት የፈለገውም አንድም የብሔረሰቡን ባህል ለማስተዋወቅ፣ በሌላ በኩል ደግሞ ፍቅርና ሰላም መተሳሰብ በኢትዮጵያን መካከል እንዲሰፍን ካለው ምኞት መሆኑንም ይገልጻል። የዛሬው የመዝናኛ ዝግጅታችን ከዚህ ድምፃዊ ጋር ቆይታ ያደርጋል። ድምፃዊው ራሱን በማስተዋወቅ ይጀምራል። ድምፃዊ ታሪኩ ጋንስ ይባላለሁ። ያው በአዲስ ዜማዬ ዲሽታ ጊና በሚለው ያው ታወቃለሁ። የደቡብ ልጅ ነኝ። ዲንካ፣ ደቡብ ኦሞ። እሺ፣ ታሪኩ እንግዲህ ሰሞኑን ዲሽታ ጊና በጣም በማህበራዊ መገናኛ ዘዴዎች ብዙዎች ተጋርተውታል፣ ብዙዎች ደግሞ ደስ እንዳላቸው አስተያየትም እየሰጡ አይቻለሁና ሙዚቃው ተወዷል። እንደው መጀመሪያ ዲሽታ ጊና ማለት ምን ማለት ነው ትርጉሙ? ዲሽታ ጊና ማለት በአሪ ብሔረሰብ አዲስ ዘመን ማለት ነው። አዲስ ዓመት ስናከብር ዲሽታ ጊና እንላለን። ቴሳ ስትደርስ ዝግጅቶች ይደረጋሉ። ጥር ነው ዋናው የሚከበረው ዲሽታ ጊናው፣ ያው አንዷን ወር ሙሉ ሰው ዝግጅት ላይ እንትን እላል ያ የተጣሉ ሰዎቹን የተፈለገ ከልና ይክል ተጣልተዋል እነሱ እንዲታርቁ የተባለ በየቤቱ ባለባቶችና ለሀገር ሽማግሎች ይናገራል። እነሱን የሆነ ቦታ ያው ሽማግሌዎችና በሀገር ባለባቶች ደም በሚሰሩበት ቦታ ላይ ይጠራል። ቤታቸውን ተቅዶ ሁለቱም ይጠራሉ፣ ይታረቁበት መጥፎ ነገራችን ከውስጣችን ነው፣ አውግዘናል። ከዚህ በኋላ በፍቅር ቀጥሉ፣ ለአዲሱ ዓመት አስራ ሁለቱን ወር ሙሉ እንደገና በፍቅር እንድትቀጥሉ ተብሎ እያንዳንዳቸው ወሮች እየተጠሩ ይመረቃሉ። ከዛም በኋላ ምስኪኖች ቤት ይዞራል፣ ይሰጣቸዋል። ያላቸው ያካፍላሉ፣ ይህል የሌላቸው ይህል ይሰጣል። በቃ የተለያየ አልባሳት የሌላቸውም ይሰጣቸዋል። ከአዲስ ዓመትነቱ በተጨማሪ የመረዳዳቱ በዓልን ጭምር ነው ይሄ። ዲስታጊና ማለት አዎ፣ በቃ እዚያው ሽማግሌዎች አካባቢ ላይ ብቻ እየተከበረ ነበረና ልማት ማህበር፣ አሪ ህዝብ ልማት ማህበር የሚል አቋቋሙና ይሄ ጠቃሚ የሆነ ባህላችንን ለምን ወደ ጋቢው አለም ወይም ወደ ሌላው ዩኒስኮ ላይ እንደሚያስመዘግብ እኛም ይህን ነገር ለህዝብ አስተዋውቀን እንደዚህ አንቀጥልም። ይቅርታ ቀን ድሃዎች የሚታሰብበት ቀን፣ ሚረት የሚደረግበት ቀን፣ የእርቅ ቀን እርግማን እንዲጠፋ የሚመረቅበት በባህል ሽማግሌና በባለባቶች እንደዚህ ነገር ካለ ሳይታ- ከሚቀረው በፖለቲካም ሆነ በተለያየ ነገር ማይሆነውን በዚህ በባህላዊ የአስተራ ቀን የሚመድበት ወጣ ብሎ ለሌላው ጭምር ትምህርት እንዲሆን ምን አደርግ ብሎ ነው፣ ሰዎች ጀመሩ። የተወሰነ አንድ አራት ዓመት ነው አምስት ዓመት ሲያከብሩ አምስተኛው ዓመት ላይ ነው መሰለኝ። እኔ ጠየኳቸው። እኔ እንደ አርቅ ይህን ለህብረተሰብ ወደ ህዝብ ጆሮ ላሰማ እና ድሽታ ዲና የሚለውን እኔ በዜማ ልስራው ብዬ አናገርኳቸው። ያው የራስን ቋንቋ ስለሆነ እኔ በራሴ በቃ ተነሳሽነት ዜማ ሰራውለት። የእነሱን የባህሉን ዜማ ወሰድኩኝና እሱ ላይ ዜማ ጨማምሬ ግጥም ጻፍኩኝ። እናንተም የሚሰጡኝ ነገር ካላችሁ ብዬ ጠየቅኳቸው። ወራቱንን ባላባቶች ነገሩን። ከዛም በኋላ ወደ ዜማ እንዴት መግባት እንዳለበት አልቀናበርኩኝና ሁለት ቀን ምናምን አስወጥኩበት። ከዛ አዲስ አበባ ላኩኝ በለውዶ ብቻ ክፍሉ ምናምን ብያቸው ከፈሉ መጣውኝ። ሰርቼላቸው አቀረብኩኝ። ግጥሙም ዜማውም የራሴ ነው። አማርኛው ላይ እንግዲህ አዳም ወንድሜ ዘር አያጸድቅም የምድር ስራ እንጂ የሚያስጠይቅ በእርሱ ፊት ስንቆም ሰራ ያጸድቅ የሚል ሁሉ አለው። እንዲሁ አሁን ካለው ከኢትዮጵያ ሁኔታ ጋር ይሄዳል ወይ ደግሞ ለወቅቱ ይመጥናል ብለህ ነው? እሱንስ ጨምረህ አስበህበት ነበር? እኔ ያው ከሰዎች ጋር ስለሚግባባት ሲከታተል የነበረው ነገር ጥሩ አይደለም። ስለዚህ በዚህ አጋጣሚ የእነሱን የብሔረሰቡን ባህል እንደዚህ የሰራው እኔም ደግሞ የውስጤን ፍላጎት ነው። ይሄ የውስጤ ስሜ የተነበረኝ ነው ወደ አማርኛ ሊያወጣ ቻልኩ። ውስጥ ውስጥ የነበረው ነገ ይሄ ሁሉ ባህል ያለ ይህ ሁሉ መፈቃጠር ያለ ሰው ይህ ሁሉ መተሳሰብ ያለ ሰው አሁን ላይ ልክ ሺ ዘመን እንደሚኖር ይጋፋል። ያንን ትክክለኛ የሆነ እኔ ከሰዎች ላይ የሚያየውን ነው፣ ውስጡ አስገብቼ ልሰራ ቻልኩ። ባህሉም ደግሞ የሚለው ምንድን ነው? ያን ሁሉ በክፉን በደጉ መተናል አሁን የሚታረቅ ነው። ያ ስሜት ደግሞ እኔ ሌኖው ውስጥ ደግሞ ሲገባ ምን ፈጠረ? ሙሉ ኢትዮጵያ ህዝብ እንደዚህ ይሄንን ተከትሎ ይሄን ያየ እንደዚህ ቢሆን በፍቅር እንኖር፣ የሚያሸንፈው እሱ ነው ነው። አሁን ያወቅንህ በዚህ ሙዚቃ ነው። ከዚህ ቀደም በሙዚቃ ምሽት ክበቦች ትሰራ ነበር። እንደው እንዴት ነበር አመጣጥህ? አው ክበቦች ምናምን ያው ምሽት አልፈራም ሷልፎ አሁን አዲስ አበባ ድኖር ስኖር ወጣቶች ውስጥ ትንሽ ሞክር ነበረና፣ አሁን ሀገረ ተጋባው ደግሞ ባህል ክነት ቡድን አለ። እኔ ያለሁበት ባህል ክነት ቡድን የሚባል አለ። የአስራ ስድስት ብሔረሰቦች አንድ ላይ ሆነን የሙዚቃ የብሔረሰባችን የሚሰራው ማለት ነው ነው የሚንቀሳቀሰው ደቡብ ኦሞ ዞን ውስጥ አስራ ስድስት ብሔር አለ። አስራ ስድስቱ ብሔር ውስጥ ነው አንዱ አሪ ብሔረሰብ። በአንዱ ዞን ውስጥ ስንኖር ያው በፍቅር ነው። የየራሳችን በዓል አለን። ያንን ባህል ያከበረን እየተከባበረን ተፋቅረን በጋብቻም እየተቆራኘን ያለንበት ዞን ነው። ያው ዋናው ደቡብ ሲሆን ከደቡብ ውስጥ እንደገና አምሳ ስድስት አለ። ከአምሳ ስድስቱ አስራ ስድስቱ የደቡብ ኦሞ ዞን እኔ ያለሁባት ማለት ነው። ከዚህ ሌላ ሌሎች የሰራቸው ነጠላ ዜማዎች አሉ። በዚሁ በባህሉ ዘርፍ አጋጣሚ ተስፋ የታየም አገኘሁትና አሁን ክንብር የተሰራበት ቤት ውስጥ ከሱ ጋር ሰርቻለሁ። ነጠላ ዜማ ጂንካ፣ የፍቅር ሀገር፣ ዋ ጂንካ አልብሽኝ ፍቅር ፍቅር፣ አልብሽኝ ፍቅር ፍቅር፣ ያሁ ያዩ ያሆ እና ነው አዬ የምል ነው። እንደ ሙዚቃ ታዳምጥ ነበር የሌሎች ሙዚቀኞችን ሙዚቃ የነማን አድናቂ ነው? የአብዱኪያርና የቴዲ አድናቂ ነኝ። ያው ለሀገር በብዛት እላለሁ፣ ደስ ይለኛል። በተለይ ስለ አገር የሚሰሩት ሰዎች በጣም ወዳቸዋለሁ። ህዝብ የሚወዳቸውን ህዝብ የሚወደውን ነገር ሁሉ ወዳለሁ። ከዛ የራሰ ስሜት ደግሞ እነዚህ ስለ አገራዊ የሚሰሩትን ሰዎች በጣም ወዳለሁ። ስለ አገር ፊልም የሚሰሩትን ሰዎች ወዳለሁ። እና የእኔም ፊልሙ ላይ ተወሰነ እሞክራለሁ። ያው እድሉ ነው የታጣው። ሙዚቃው ላይ የሰውን አቀባበል ጠብቀህ ነበር እንደዚህ ይሆናል ብለህ? እንዴት አገኘኸው የሰውን አቀባበል? ሙዚቃውን እኔ ያው የራስን ስሜት ነበረ ገለጽኩኝ። ለካ የኢትዮጵያ ህዝብ ስሜት ነው እናልክ አሁን ስረዳው ማለት ነው። እኔ የራሰ ስሜትን ነው ገለጽኩኝ፣ ለእኔ የታየኝን ነው። ለካ ይህ ስሜት የኢትዮጵያ ሙሉ ስሜት ነበረ። በቃ ፍቅር የጠበቀ ህዝብ ነው የህዝብ አሁን በጣም ከምንም በላይ ከገንዘብ በላይ ፍቅር የጣፈጠው የአማረው የናፈቀው፣ በምን አይነት ሲስተም የሚታረቅ በምን አይነት ሲስተም ሰላም ይውረድልን ብሎ የጠበቁ ሰዎች አንድ መሆናችንን ኩሰው ረስተዋል ብሎ ሁሉም በውስጡ ያወራበት የነበረ ነገር ነው። አሁን ለንን ይመስለኝ ዚህ እንደ ሳስበ እንን ክበች ከመረት ላይ አንስተኝ እንደዚህ ሰው ጋር ታገናኘን ስለምን አውርቼ ነው ስለ ፍቅር አውርቼ ነው። ለሰላም አንድ ቀን ህዝቡ ብሯራት አሁን ፖለቲካውን ብለን ብለን ከባድ ነው። ፖለቲካው በቃ ሰላም በደም እና በነፍስ የሚቆም ይመስላል፣ ግን አሁን ህዝቡ ደግሞ ሰላም በመነጋገርና እንደዚህ አይነት ነገር በመስራት ሰላም የሚገኝ ሆኖ ከተገኘ፣ ሰው ሰላም የናፈቀው ከሆነ አት ለዚህ አይነት ፍቅር የሚያስመጣ ከሆነ መሳሪያው ይቀመጥና እኛ ሞያው ያለን ሰዎች እየዘወረን እንደ ሀገር ሽማግሌዎች ጋር አንድ ላይ እየዞርን ስራችን ሁሉ ንግግራችን ሁሉ እርምጃችን ሁሉ ወደ ፍቅር ዜማ ሆኖ አንድ የሚያደርገን ነገር አንድ እንዴት የሚሆነ የሚለውን ነገር መሳሪያም በመዝሙር በገፈን መሳሪያ ብናስቀምጥ እንግዲህ አሁን ይሄ ሙዚቃ ነጠላ ዜማ ነው። ብዙ ምላሽ ብዙ ፍቅር እያገኘህ ነው ከህዝቡና እንደ ወደፊት ምን እንጠብቅ? አ በሙዚቃው ቢገፋ ደስ ይለኛል፣ ግን ለአልበም የሚደርስ አቅም የለኝም። እችኛዋን ራሱ በስንት ፍቃ ነው በአመት ነው አሁን የተሰማች ያለችውና ካለው አቅም አንጻር ችግር ነው። በዚህ አይነት ሙያዎች ትልቁ አሁን በዚህ አይነት ሙያዎች ላይ መንግስትን ትኩረት ሰጥቶ ይሄ ሙያ ይዙን ያስጣርቃል። ይሄ ሙያ ደግሞ አንዱ በቂ ነው መርዝና ሙዚቃ ትንሿ በቂ ናት ሙዚቃም ትንሿ በጣም ከባድ ናት ሰው ይሰማዋል። በማይገባው ቋንቋ በዜማው ወይም ደግሞ በቀለሙ ሰው ይማረካል እና መንግስት ለዚህ አርት ቦታ ሰጥቶ ለዚህ ሙያ ቦታ ሰጥቶ ይሰራ። መንግስት አሁን ከዚህ በኋላ ለአርት ትልቅ ቦታ ይስጥ። በቃ በጣም ጉልበት አለው። አድማጮቻችን ከድምፃዊ ታሪኩ ጋንኪሳ ጋር የነበረን ቆይታ በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን አብሬያችሁ ነበርኩ። መልካም ጊዜ።